ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ እግዚር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋውም እዚህ አብራን ጋቢና አለች። ሰላም እንደምናመሻችሁ በምሽቱ ጋቢና። በትላንትናው ዕለት የኢትዮጵያ ገዢ ፓርቲ ኢህአዴግ ዶክተር አብይ አህመድን ከኦህዴድ ቀጣይ ሊቀመንበሩ አድርጎ መርጧል። ዝርዝሩን ይዘናል። ዶክተር አብይ በጣም ስትራቴጂስት ዲዛይነር፣ የለውጥ አይዲያዎች የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ወደ ለውጥ እንዲተም የማድረግ ኃይል ያለው ወጣትም ጭምር ነው። የኦህዴድ ቃል አቀባይ አቶ ካሳሁን ጎንፌ ስለ አዲሱ ጠቅላይ ሚኒስትር የተናገሩት ነው። ዜጎችስ ምን ይላሉ? በኩሌ እንደ አንድ ዜጋ በጣም በጣም በጣም እጅግ በጣም ደስተኛ ነኝ። ግጭት ይቆማል እንደማለት ፈልገኝ ነው ገብተዋል። መልካም ሰው ከሆነና አስተያየቶቻችሁን አሁኑን በፌስቡክ አትቪዮ ያማህሬክ ላይ ላኩልን ለአየር እናበቃለን። በሌላ ዜና በንፋስ ስልክ ፖሊስ መምሪያ ታስረው የሚገኙት ጋዜጠኞችና ፖለቲከኞች ማለትም እነ እስክንድር ነጋ አያያዝ እየከፋ መሄዱን የጎበኟቸው ሰዎች ተናገሩ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የመንግስቱ መገናኛ አውታር ሬዲዮ ፋና እንደዘገበው የኢትዮጵያው ገዢ ጥምር ፓርቲ ኢህአዴግ ዶክተር አብይ አህመድን ሊቀመንበሩ አድርጎ መረጠ። ይህም በ27 ዓመታት ውስጥ ዶክተር አብይ የሀገሪቱ ሦስተኛ ጠቅላይ ሚኒስትር ሆነው እንዲሰየሙ መድረኩን የሚያመቻች እንደሆነ ታውቋል። ኢህአዴግ ትናንት ማክሰኞ ምሽት ላይ ነው ለረጅም ጊዜ ሲጠበቅና ለህዝብ እይታም ይፋ ሳይሆን ቆይቶ ውሳኔውን ያስታወቀው። ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትላንት ሞቀድሾ ውስጥ በተጠርጣሪ አማጺያን መገደላቸውን ፖሊስ አስታወቀ። ከፖሊስ በተገኘው መግለጫ መሰረት ራኳ አብሽር ኑር የተገደሉት ሞቀድሾ ውስጥ ሺቢሽ ወረዳ በሚገኘው መኖሪያ ቤታቸው አካባቢ ነው። ወደ ቤይዥንግ በሚስጥር ጎራ ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ባህረ ሰላጤ መሬት ገብ ከኒኩሌር ነጻ እንዲያደርጉና ከዩናይትድ ስቴትስና ከደቡብ ኮሪያ ጋርም ለመወያየት ዝግጁ እንደሚሆኑ ማረጋገጣቸውን ቻይና አስታወቀች። የሰሜን ኮሪያውን መሪ የቻይናው ፕሬዝዳንት ሺጂንፒንግ ፎቶዎችን ይፋ ያደረገችው የቻይናው ኦፊሴላዊ የዜና አውታር ሽኗ እንደዘገበው ከሆነ ኪምና ባለቤታቸው ሪሶንጁ ቤጂንግ ውስጥ ካለፈው እሁድ እስከ ረቡ ድረስ ኦፊሴላዊ ያልሆነ ጉብኝት አድርገዋል። ፕሬዚዳንት ዶናልድ ትራምፕ የላይቤሪያ ዜጎች ከዩናይትድ ስቴትስ እንዳይባረሩ የሚከለክለውን ሕግ ሊያቋርጡ መሆናቸው ተገለጸ። የእገዳ ጊዜው በመጪው ቅዳሜ የሚያበቃው ይህ ላይቤሪያውያን እንዳይባረሩ የሚከላከለው ፕሮግራም ግን ለአንድ ዓመት እንደሚራዘምም ተገልጿል። ላይቤሪያ ከአሁን በኋላ ግጭት የማይካሄድባትና ለዲሞክራሲያዊ ስርዓት ግንባታ ምስረታም የሚያበቃ መረጋጋት የሚታይባት ሀገር ሆናለች ይላል በፕሬዚዳንት ትራምፕ ተፈርሞ በዋይት ሀውስ ይፋ የሆነው መግለጫ። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ስ ለዘጠኝ ቀናት ያካሄደውን የምክር ቤት ስብሰባ ትናንት ያጠናቀቀው ኢህአዴግ የኦህዴዱ ዶክተር አብይ አህመድ የግንባሩ ሊቀመንበር ብሎም የሀገሪቱ ጠቅላይ ሚኒስትር እንዲሆኑ መርጧል። ዶክተር አብይ የተመረጡበት ሂደት በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት በድጋሚ ያሳየና የተለመደውን አሰራር እየተቀየረ መምጣቱን ያመላከተ ነው ይላሉ የፖለቲካ ተንታኞች። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። ገዢው ኢህአዴግ ሊቀመንበሩን መረጠ። ኢትዮጵያ አዲሱን ሰው ተዋወቀች። ቀጣዩ የዚህች አገር መሪ ዶክተር አብይ አህመድ በኦሮሚያ አዲሱ አመራር ተብሎ የሚገለጸው ቡድን አባል ናቸው። በአብዛኛው ሁለተኛና ሶስተኛ ሰው ሆነው ያገለገሉ እስከ ቅርብ ጊዜ ድረስ ለምሳሌ የኦሮሚያ ምክትል ፕሬዝዳንትና የክልሉ ገዢ ፓርቲ ኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ነበሩ። የዛሬ አንድ ወር ገደማ ከአቶ ለማ መገርሳ ጋር የኃላፊነት ሽግሽግ ሲያደርጉና የኦህዴድ ሊቀመንበር ሲሆኑ ግን ቢያንስ በፓርቲያቸው እይታ ለበለጠ ኃላፊነት እንደታሰቡ ለጠቅላይ ሚኒስትርነትም እንደታጩ ምልክቶች ታዩ። ትናንት ምሽት ደግሞ ይህ የበለጠ ግልጽ ሆኗል። የኋለኛው ሰው ወደፊት መጥተዋል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንዳረጋገጡት ዶክተር አብይ የተወዳደሩት ከደኢህዴኑ ሊቀመንበር አቶ ሽፈራው ሽጉጤና ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ጋር ነው። የተመረጡት ደግሞ በምክር ቤቱ ስብሰባ ላይ ከተገኙት 180 ሰዎች የ108ቱን ድጋፍ በማግኘት መሆኑን እነዚሁ ምንጮች ጠቅሰዋል። የቅርብ ተፎካካሪያቸው የነበሩት አቶ ሽፈራው ሽጉጤ 58 ድምጽ ሲያገኙ ቀድሞውንም ፍላጎት እንደሌላቸው ገልጸው ነበር የተባሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ ሁለት ድምጽ አግኝተዋል። እናም እድሜያቸው በአርባዎቹ መጀመሪያ የሆነው እኚህ ሰው ቀጣዩ የኢትዮጵያ መሪ ሊሆኑ ተዘጋጅተዋል። በፌዴራል መንግስቱ በፓርላማ አባልነትና በሚኒስትርነት በኦሮሚያ ገዢ ፓርቲ ኦህዴድና በክልሉ መንግስት ደግሞ በከፍተኛ ኃላፊነት አገልግለዋል ዶክተር አብይ። ይህ ብቻ ግን አይደለም። በተመደቡበት ሁሉ ውጤታማ እንደሆኑ አስመስክረዋል ይላሉ የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ በተመደበባቸው የስራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥም በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባሉ ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። ለዛም ነው ህዝቡ ጋም ዶክተር አብይና ለማ አቶ ለማ በጣም ቅቡል ነታቸው እየሰፋ የመጣው። ስለዚህ ዶክተር አብይ በጣም ስትራቴጂስት ዲዛይነር፣ የለውጥ አይዲያዎችን የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ና ወደ ለውጥ እንዲተም የማድረግ ሀይል ያለው ወጣትም ጭምር ነው። ስለዚህ ዶክተር አብይ እድሜያቸው ይታወቃል። ምናልባት እርስ መገመት ከቻሉ እድሜያቸው አርባ ሶስት ዓመት አካባቢ ገደማ ያለ ሰው ነው። በአርባዎቹ መጀመሪያ ላይ ናቸው። በአርባዎቹ መጀመሪያ ላይ ያለ ሰው ነው። በጣም ገራሚ የሚባል ኤክስፒሪየንስ ያለው ለውጥም በአጭር ጊዜ ማስረጽ የሚፈልግ በስብናውም ሰብአዊ ማንነቱ የሚጎላ በጣም ፖዚቲቭ ቲንከር፣ ለሰው በጎ የሚመኝ ሰው ማብቃት የሚችል ፍሬንድ ሺፕ መፍጠር የሚችል ለሰራተኛ በጣም የሚያስብ ሰው እንደሆነ በቅርበት አብሬ ስለሰራው ይህን መመስከር እችላለሁኝ። ከአምስት ሳምንታት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባ ዶክተር አብይን ሊቀመንበሩ አድርገው የመረጠው ኦህዴድ ለጠቅላይ ሚኒስትርነት ሲያዘጋጃቸው እንደነበር በተለይ በትናንትናው ስብሰባ ግልጽ ሆኗል። ምንጮች ለአሜሪካ ድምፅ እንደጠቆሙት ግን ከቀሩት ሶስት የኢህአዴግ አባል ድርጅቶች የአንዱ አባላት የዶክተር አብይን በእጩነት መቅረብ ሳይቀር ተቃውመዋል። ከዶክተር አብይ ይልቅ ሌላ የኦህዴድ ሰው በእጩነት እንዲቀርብ በመጠየቅ ሰፊ ክርክር አካሂደው እንደነበርም እነዚሁ ምንጮች ጠቁመዋል። እናም ዶክተር አብይ የተመረጡበት ሂደት የቀደሙት ሊቃነ መናብርት እንደተመረጡበት መንገድ አልጋ ባልጋ አልነበረም። በዚሁ የኢህአዴግ ምክር ቤት ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድምፅ ማግኘታቸውም የዛሬ አምስት ዓመት አቶ ኃይለ ማርያም ካገኙት መቶ ሃምሳ አንድ ያነሰ ነው። ይህ ሁኔታና ሌሎች የቅርብ ሂደቶች ታዲያ ከሚታየውም የሰፋ አንድምታ እንዳላቸው ነው የፖለቲካ ተንታኞች የሚናገሩት። ገዢው ፓርቲ ኢህአዴግ እንደ ከዚህ ቀደሙ በተለያዩ ውሳኔዎች ላይ አባል ድርጅቶቹን ማስማማት እንዳቃተው ያሳያል ነው የሚሉት፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንኑን ያንጸባረቁት በደንብ አድርጎ ያሳያል ይሄ። በደንብ ሲሉም አንዳንድ ምልክቶች የታዩበት ነበር። ለምሳሌ የአስቸኳይ ጊዜ አዋጁ በፓርላማ በሚጠልቅበት ጊዜ በርካታ የፓርላማ አባሎች ማለትም የኢህአዴግ አባል ድርጅቶች አባሎች የተቃውሞ ድምጽ ያሰሙበት የሰጡበት ሁኔታን አይተናል። ይሄ አዲስ ነገር ነው። ጠቅላይ ሚኒስትር ኃይለማርያም ወደ ስልጣን በሚመጡ ጊዜ እንዲህ አይነት እንድምታ ያላቸው ነገሮች አልነበሩም። በነበረው ሁኔታ የቀጠለ ነው የሚመስለው እና አሁን ትንሽ ብዙ ድርድር፣ ብዙ ውይይት፣ ምናልባትም ብዙ ጭቅጭቅ ያስከተለ ሁኔታ ታይቷል ማለት ይቻላል። የዶክተር አብይ የመመረጥ ጉዳይ እልባት ያገኘው በትናንትናው ዕለት ቢሆንም ይህ እንደሚሆን ቀድመው ያሰቡ የገመቱ ወገኖች ነበሩ። ይህንን ሀሳባቸውን ግምታቸውን በማኅበራዊ መገናኛ ብዙሀን በለቀቁት በዚህ ዘፈን ያንጸባረቁትን ጨምሮ ኢህአዴግ ቀጣዩ ጠቅላይ ሚኒስትር እንደሚሆኑ የሚጠበቁትን አዲሱን ሊቀመንበሩን የመረጠው አሁን በዚያ ኃላፊነት ላይ የሚገኙት አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ በማቅረባቸው ነው። ሽግግሩ እየተካሄደ ያለውም አገሪቱን እየገጠሟት ያሉ ፈተናዎች በቀጠሉበት፣ በርካታ ችግሮችም መቋጫ ባላገኙበት ወቅት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳ ግጭት ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በርካቶችም ተገለዋል። በዚሁ በኦሮሚያና በአማራ ክልሎች እንደዚሁም ሌሎች አካባቢዎች እየተነሱ ያሉ ጥያቄዎችም እልባት አላገኙም። እነዚህና ሌሎች ወቅታዊ ሁኔታዎች ተዳምረውም ነው የዶክተር አብይን የሥልጣን ዘመን ይበልጥ ፈታይ ሊያደርጉ የሚችሉት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ይህንኑን ያብራሩት። ይሄ ሳይታለም የተፈታ ነው። አለፈው ጊዜ አቶ ኃይለ ማርያም ወደ ሥልጣን በሚመጡበት ጊዜ ብዙ ቀውሶች አልነበሩ። እንደዚህ የገፋ የፖለቲካ ቀውስ በአገሪቷ ውስጥ አልነበረም የነበረውን ክፍተት ነው የሞሉት። ኢኮኖሚ እድገቱም እየቀጠለ ነበር ያለው። በፖለቲካም ደረጃ ያን ያህል ብዙ አሳሳቢ ነገሮች በሀገሪቷ ላይ አልተከሰቱም እሳቸው ስልጣን በያዙበት ጊዜ። አሁን ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እነዚህ ከውስጥ ከድርጅት የድርጅቱን ህብረት አንድነት አጠናክሮ አመራር መስጠት ትልቅ ፈተና ይመስለኛል። ሁለተኛውና ትልቁ ፈተና የሚሆነው ደግሞ የፖለቲካ ምህዳሩን ማስፋት የስራ አስፈጻሚ ኮሚቴ የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ጊዜ በውሳኔው በመግለጫው እንዳሳወቀው የፖለቲካ ምህዳሩን ማስፋት፣ ማሳተፍ፣ ፖለቲካውን አሳታፊ ማድረግ እንዲያውም አገር ውስጥም ከውጭም ካሉ የፖለቲካ ኃይሎች ጋር ተደራድሮ ነገሮችን ወደ ማቀዝቀዙ ውስጥ መግባት ትልቅ ፈተና ይመስለኛል። ከዚህ በተጨማሪ ደግሞ መረሳት የሌለበት የቀጠናውን ችግሮችም የጂኦፖለቲካል ፈተናዎችም ኢትዮጵያን የሚያጋጥሙ ስለሆነ እነሱንም ማሰብ ጉዳዮችን በተመለከተ ትልልቅ ፈተናዎች አሉ። እነዚህ ሁሉ ፈተናዎችን ብቻቸው ይወጣሉ ተብሎ አይታሰብም። ከድርጅቱም ከሌላውም ድጋፍ ያስፈልጋቸዋል ተብሎ ነው የሚታሰበው ብዬ ነው የማስበው። ፈተናዎቹ በጣም ውስብስብ ናቸው። በአንድ ጊዜ ሊፈቱ የሚችሉ አይደሉም። ያም ሆኖ እንግዲህ ራሳቸውም የራሳቸውም ተነሳሽነት የድርጅታቸውን የጓዶቻቸውን እንግዲህ አጋርነትና ድጋፍ ይዘው ለውጥ ለማምጣት ሙከራ ማድረግ ይገባቸዋል ብዬ ነው የማስበው። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ቃለ መሐላ ላይ የሚፈጽሙት በፓርላማ ቀርበው ከተሰየሙ በኋላ ነው። የኢህአዴግ ምክር ቤት በትናንትናው ዕለት ባካሄደው ስብሰባ የምክትል ሊቀመንበርነት ምርጫ አላካሄደም። ምክንያቱ ደግሞ አቶ ደመቀ መኮንን የስራ ዘመናቸውን ባለማጠናቀቃቸውና ለሌላ ኃላፊነት ለመወዳደርም እጩ ሆነው ባለመቅረባቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ የእናንተን አስተያየቶች እንውሰድ። በተለያዩ የኢትዮጵያ ከተሞች የሚኖሩ ነዋሪዎችን፣ ዜጎችን በለፍ ተቀደም አስተያየታቸውን ሰብስበናል። አስተያየቶቹ በለፍ ተቀደም የተሰበሰቡ ናቸው። ሳይንሳዊ አይደሉም። የሕዝቡን አጠቃላይ ስሜት አይወክሉም። አዳቱ ማ ከተማን ያለት በጣም ደስ የሚል ምርጫ ነው። በጣም ነው ብዬ ሊለፋ ምንድን ነው? አሁን የኢህአዴግ ሊቀመንበር ሆነው ነው የተመረጡት። እንደ ምንድን ነው የእርስዎ ተስፋ ስጋቶስ ምንድን ነው? ጀንስ ብሔረተኝነት ይቀራል ብዬ አስባለሁ። ጥሩ ነው፣ በቃ ፍትሃዊ ነው። ይሄ ጥሩ ነው፣ በቃ ለሁላችን ጥሩ ነው ብዬ አስባለሁ። እንደት ብዬ ልግለጭልህ? በቃ አሁን እዚህ ጋ በዛም በዚህም ያለ ግጭት ይቆማል ለማለት ፈልጌ ነው። ገብተሃል። ይሄ ግጭት ያመጣው በዚህ ችግር ይመስለኛል ሌላ ፖለቲካ ሲገባ አይደለም ሶስታል ግን ግጭቶች ይቆማሉ የሚለውን ስለማስብ ነው። ኢህአዴግ አዲሱ ሊቀመንበሩን መርጧል፣ ዶክተር አብይ አህመድን እንደ ዜጋ እርስዎ ያለዎት አስተያየት ምን እንደሆነ ለመጠየቅ ነው፣ ፈቃደኛ ከሆኑ አየር ላይ የሚውል ነው። ይቅርታ ግን አሁን ልክ ኖት መግቢ ባዛን ብሎ ብ መዚድ በር ላይ ነኝ ያለሁት ላዚያ ምልጠኝ ነው። በአጠቃላይ ያው እንግዲኛ ተቀብለናል በጣም ደስ የሚል ነገር ነው። እስካሁን ድረስ እያየን ያለ ነው። አገሪቱም ሰላም ነው ያለችው። በጣም ደስ የሚል እንትን አካሄድ ነው። እስካሁን ድረስ እያየን ያለ ነው። እንግዲህ ቀጣዩንም አላህን በመለመን ወደ አላህን ጥሪያችን እያስተላለፍን ነው ያለ ነው። እሺ፣ ስሞትን እና የሚኖሩበትን ከተማ ይግለጹልኝ። እኔ አዲስ አበባ ከተማ ነው የምኖረው። በዚ ሀሰን መሐመድ። እሺ፣ ስሜ አለሙ አስፋው እባላለሁ። የደሴ ከተማ ነዋሪ ነኝ። በመሰረቱ ይህን ምርጫ እንደ አንድ ዜጋ ስጠብቀው የነበረው ነው እና ውጤቱም ደግሞ ብዙ ጊዜ እንደመውሰዱ የምክክል ጊዜው እንደመራዘሙ ስርዓት ያለው ስምምነት የተደረሰበት በደንብ የታሰብበት እንደሚሆን እጠብቅ ነበረ በትክክልም እንደጠበቅኩት ነው የሆነው በበኩሌ እንደ አንድ ዜጋ በጣም በጣም በጣም እጅግ በጣም ደስተኛ ነኝ እና የተሻለ ሁኔታ ያሉትን ችግሮች በሙሉ የሚፈታ ሰላም፣ መስማማትና የተረጋጋ የዜጎች ህይወት የሚኖር እንደሚሆን ተስፋ አደርጋለሁ። የነጌታ እኔ ገና አሁን እየነገርኩ ነው። አብይ ማን ነው? ዶክተር አብይ አህመድ ከዚህ ቀደም የሳይንስና ቴክኖሎጂ ሚኒስትር ሆነው አገልግለዋል። በጥቂት ሳምንታት በፊት ደግሞ የኦህዴድ ሊቀመንበር ሆነው ተመርጠው ነበር። አሁን ጠቅላላ ኢህአዴግ ስብሰባ ሲያካሄድ ካለፈው ማክሰኞ ጀምሮ ቆየና ዶክተር አብይ አህመድ ቀጣዩ ሊቀመንበር የኢህአዴግ ሊቀመንበር እንደሚሆኑ እንግዲህ ገልጸዋል። እንግዲህ ለህዝቡ ጥሩ የሚያስብ ከሆነ መልካም ሰው ከሆነም በችለን አርገን ይህ እሳሁን ድረስ ስለ ማርከታተል ኢንተርኔት ስለማርከት ለንደዚህ ዝም ምት ነው ሰዎች ሄን ያል ዝም ቦታ አልሰጠውም ኤኒዌይ ግን መልካም ሰው ከሆነና ሀገሪቷን በስሞት ስላድር ከሆነ እኩልነት አይኖ ካለ ሀሳብ ካለው አሪፍ ነው። እኔማ ቀበሌ ሱዲ የምትባል ቀበሌ ነኝ። አንፍሎ ወረዳ ውስጥ ነው፣ ደምዶሎ አካባቢ እኔ ሂክሳ ሰንበቶ ነው የሚባለው። ዶክተር አብይ በመመረጣቸው በጣም ደስ ብሎናል። ለሀገሪቱ ወይም ለእርሶ ህይወት ምን ፋይዳ አለው ይላሉ ምርጫው? አዎ ለዲሞክራሲ ማበብም ለልማት ስራም ለሁሉም ደና ይሆናል ብዬ ነው፣ ለሰላምም ደና ይሆናል ብዬ ነው ማስበው። እኔ ገብረ ህይወት ገብረ ሚካኤል እባላለሁ። ሶማሌ ክልል ኢትዮጵያ ሶማሌ ሆኖ ጎዴ ከተማ በእኔ ጥሩ ነው ብዬ ነው የማስበው። አንደኛው ህዝቡ አንድና አንድ ነው የሚፈልገው። በዚህ ዘመን ከከሌ ክልል ከከሌ ወረዳ ከከሌ ብሔር የሚል ሳይሆን ጥሩ አመለካከትና ጥሩ ለሀገሪቱ አሳቢ የሚሆን ነው የሚፈልገው እንጂ አሁን በትግራይ፣ በሶማል፣ በአፋር፣ በአማራ የሚል አመለካከት በዚህ ዘመን እየቀረ ነው። ዋናው ህዝቡ አብዛኛው የሚፈልገው ጥሩ የሆነ ሰው በሁሉም እኩል የሚያይ ፍትሃዊ የሆነ ስለሆነ እኔ ጥሩ ነው ብዬ ገምታለሁ። ሌላ ፖለቲካስ ሚገባ ደሶታል ግን ግጭቶች ይቆማሉ የሚለው ስለማስብ ነው። እሺ፣ የሶስት ልጆች እናት እንደሆኑ ገልጸውልኛል። ልጆቹ ወት ወደፊት የሚኖሩባት ኢትዮጵያ ምን አይነት ኢትዮጵያ እንድትሆን ይፈልጋሉ? ወይም የሚያድጉባት ኢትዮጵያ ልጆች የሚኖሩባት ኢትዮጵያ በጣም ሰላማዊ፣ ዴሞክራሲያዊ የሆነ ኢትዮጵያ እንድትኖር ፈልጋለሁ። በቃ እሺ፣ በጣም አመሰግናለሁ። የፖለቲካ ትኩረቱ የለኝም ከአነጋገር የተረዳኛለ። ችግር የለውም። እኛ የሁሉንም ድምፅ ማሰማት ስላለብን እና ደግሞ በስተመጨረሻ እኮ ፖለቲካኛም ሆነ ፖለቲካ ፓርቲ በህዝብ ነው ውክልና የሚያገኘው። ስለዚህ ከህዝቡ መስማት በጣም ወሳኝ ነው። ልክ ነው። እኔ ልምዱ የለኝም ገብተዋል። ግን እኔ ያለውን ከዚያ አቅጣጫ ያለውን ነገሮችን ችግሮችን ስለማል። በቃ ጥሩ ነው በቃ የሚለውን ነው። በቃ እንደዚህ አይነት ደረጃ ሂደት በቃ ጥሩ ነው የሚለውን ይዜ ነው። በቃ አመሰግናለሁ። እሺ፣ አመሰግናለሁ። ወደ ተከታዩ ዘገባችን ይሆናል የምናልፈው በነፋስ ስልክ ፖሊስ ማረሚያ ታስረው የሚገኙት ጋዜጠኞችና ፖለቲከኞች እነ እስክንድር ነጋ አያያዛቸው እየከፋ መሄዱን የጎበኟቸው ሰዎች ተናግረዋል። መለስካቸው አማህ ዝርዝሩን ይዟል። ከእሁድ መጋቢት 16 ቀን 2010 ዓ ም ጀምሮ በፖሊስ ቁጥጥር ስር ውለው በነፋስ ስልክ ላፍቶ ፖሊስ መምሪያ የሚገኙት እነ እስክንድር ነጋ አያያዝ ትናንትና ከትናንት በስቲያ ከነበረው በአሁኑ ወቅት በማያመች ሁኔታ እንደሚገኙ የጎበኟቸው ዘመዶቻቸውና ወዳጆቻቸው ለቪኦኤ ገለጹ። ቀደም ብለው በነበሩበት ቀናት ሰፋ ባለና ንጽሕናው በአንጻራዊ ሁኔታ መልካም በሆነ ክፍል ውስጥ እንደነበሩ የሚናገሩት እነዚህ እስረኞች በአሁኑ ወቅት እጅግ በተጣበበና ለመጸዳጃ ቅርብ በሆነ ክፍል ውስጥ መያዛቸውን ይናገራሉ። ቀደም ሲል ባቀረብናቸው ዘገባዎች በዚህ ፖሊስ መምሪያ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለዋል የሚባሉ አያሌ ዜጎች ቢኖሩም በስም የሚታወቁትና ከአዲስ አበባ ከጋዜጠኛ ተመስገን ደሳለኝ እናት መኖሪያ ቤት ተገኝተው የተያዙት ተመስገን ደሳለኝ፣ እስክንድር ነጋ፣ ፈቃዱ ማኅተመ ወርቅ፣ አንዱዓለም አራጌ፣ መሐሌት ፋንታሁን፣ በፈቃዱ ኃይሉ፣ ዘላለም ወርቅ አገኘሁ፣ ወይንሸት ሞላ፣ ይድነቃቸው አዲስ፣ ስንታየው ቸኮል፣ ተፈራ ተስፋዬ አዲሱ ጌታውን ናቸው። የእነዚህን ተጠርጣሪዎች ጉዳይ በተመለከተ የጥቂቶቹ ጠበቃ የሆኑትን አቶ አማሃ መኮንንን አናግራቸው ነበረ። ከጣቢያው አዛዥ ያገኙትን መረጃ አካፍለውኛል። እንግዲህ አሁን በክፍሉ ፖሊስ በንፋስ ስልክ ፖሊስ መምሪያ ኮማንደር በኩልም ተገለጸልኝ። እኔም የተረዳሁት እነሱ እያሉ ያሉት ከዚህ በኋላ የሚመለከተው የኮማንድ ፖስት አካል የሚወስንበት ነው። በፖሊስ በኩል በእነዚህ በሁለት ምክንያቶች ብቻ አንደኛ በኮማንድ ፖስቱ ያልተፈቀደ ስብሰባ አካሂደዋል፣ በዚህ መሀል ደግሞ በሕግ የተከለከለ ሰንደቅ ዓላማ ተጠቅመዋል የሚል ነገር ጨርሰናል። ይህንን በማስረጃ አጣርተን ጨርሰናል። እንግዲህ እዚህ ላይ ተመስርቶ ምን አይነት ውሳኔ ይወሰናል። እነዚህ ታሳሪዎች የፈጸሙት ተግባር ከዚህ በኋላ በእስር እንዲቆዩ አያስብልም ተብሎ መልቀቅ ወይም ደግሞ ተጣሰ ሕግ አለ ከተባለም መደበኛ ክስ የመመስረት ወይም ከዚህ በተለየ ሁኔታ ደግሞ ላልተወሰነ ጊዜ ታስረው ይቆዩ የሚለውን የትኛውንም ውሳኔ መወሰን ከዚህ በኋላ የኮማንድ ፖስቱ ስልጣን ነው። በእኛ በኩል ይዘን ማቆየት ብቻ ነው የሚል ነገር ነው የተነገረኝ። አሁን በስራ ላይ ካለው የአስቸኳይ ጊዜያዎች ድንጋጌና አዋጁን ለማስፈጸም ከወጣው መመሪያ አኳያ እነዚህ ተጠርጣሪዎች የጣሱት ድንጋጌ ወይም ደንብስ ይኖር ይሆን የሚል ጥያቄም ወሩር የላቸው ነበረ። የአስቸኳይ ጊዜ አዋጁ መመሪያውም የሚከለክለው ፈቃድ እንዲጠየቅም የሚያዘው በአደባባይ የሚደረጉ ስብሰባዎችን፣ ሰልፎችን ነው። ይሄ አሁን ውድለት የተደረገው የአደባባይ ሰልፍ ነው አይደለም። እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም መመዘኛ ያደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ላይ ያደርጉም የሚችሉ አይደሉም። ያገናኛቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸውም ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና የተለያየ የነበረ ነው እና ለአንድ ዓላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አዎንታዊ ውሳኔ ሰጣል ብዬ ጠብቃለሁ። በተመሳሳይ ዜና በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህርና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያው የፍትህ ቢሮ የሕዝብ ግንኙነት ኃላፊ አቶ ታዬ ደንደአ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሠረተባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በተጨማሪም በባህር ዳር ከተማ ለአማራ ሕዝብ መብት እንታገላለን በማለት ድርጅት ለመመሥረት ተሰባስበው የነበሩት በቁጥር 19 የሚደርሱ ሰዎች በከተማዋ ፖሊስ ቁጥጥር ስር ውለዋል። ከእነዚህም መካከል ዶክተር ደሳለኝ ጫኔ በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት አቶ ጋሻው መርሻ፣ የሰማያዊ ፓርቲ የቀድሞ አመራር አባል አቶ ኢየሱፍ አባተ፣ የቀድሞ ወሎ ዩኒቨርሲቲ መምህርና አሁን ጠበቃ አቶ ተመስገን ሞላ፣ ወሎ የዩኒቨርሲቲ መምህርና ሌሎችም ይገኙበታል። የአሜሪካ ድምፅ ካነጋገራቸው ሰዎች መረዳት እንደተቻለው ስብስቡ ቀደም ሲል ለተጠቀሰው ዓላማ የፖለቲካ ድርጅት ለመመስረት ፊርማ እንዲያሰባስብ ከምርጫ ቦርድ ይሁንታ ማግኘቱን ቪኦኤ መዘገቡ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይተጋናቴ አስጌደምናቸው ማሄላለሁ የመጨረሻው የምሽቱ ዘገባችን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዓለማችን የሰዎች ህገወጥ ዝውውር የሚካሄድባቸው 23 የሚሆኑ ሀገሮች ከፍተኛውን ቁጥር እንደሚይዙ በጥናቱ አመልክቷል። ቤላሩስን፣ መካከለኛው አፍሪካ፣ ቡሩንዲ፣ ኮንጎ፣ ቻይና፣ ኤርትራ፣ ኢራን፣ ሰሜን ኮሪያ፣ ሩሲያ፣ ሱዳን፣ ሶሪያ፣ ኡዝቤኪስታን እና ቬኔዙዌላ በጥናቱ ተካተዋል። ህገ ወጥ የፆታ ንግድና የሰዎች ዝውውር በዩናይትድ ስቴትስም በእጅጉ እየጨመረ ይገኛል። ከፍተኛ ቁጥጥርና መከላከል ከዚሁ ጋር በተያያዘም ለሚደርስ የአካልና የአእምሮ ጉዳት በማከም ከፍተኛ እንቅስቃሴም እየተደረገ ይገኛል። ከዚህ ቀደም የፆታ ንግድን በተመለከተ ሁለት ተከታታይ ዘገባዎችን አድርሰናችሁ ነበረ። የካሮላይን ፕሮስቲትዩሽን ዘገባ መስታወት አረጋው ይዛለች። የቻርለት የምርመራ ቡድን 267ነን ከኦርላንዶ ነው እየመጣን ያለነው። በወንበር ቁጥር አስር ዲና ኢ ላይ የተቀመጡ ወንድና ሴት ተጓዦች ላይ ያልተለመደ ነገር እያየን ነው። በልምምድ ላይ ያለ ድምፅን ነው ያሰማ ናችሁ! ሰውየው ነው ስለ እሷ የሚናገርላት። ሰውነቷ በጥቂቱ በልዟል። ከሻርለት የመጡ የአውሮፕላን በረራ ሰራተኞች በሰሜን ካሮላይና በሚገኘው ሀገር አቀፍ ኤርፖርት ተገደው ለጾታ ንግድ ከቦታ ቦታ የሚዘዋወሩ ሰዎችን እንዴት ከሌሎች ተጓዦች ለይተው ማወቅ እንደሚችሉ ስልጠና በመውሰድ ላይ ናቸው። ዶና ሆባርድ ከጾታ ንግድ የተረፈችና የአውሮፕናል በረራ ላይ እየሰራች የምትገኝ ከአሰልጣኞቹም አንዷ ናት። ብዙ ጊዜ ከአዋቂ ሰው ጋር የሚጓዙ ልጆችን የፊት ገጽታ ነው የማጠናው። መልካቸው ቢመሳሰልም እንኳን ልጆቹ ድንጋጤ ይነበብባቸው እንደሆነ፣ ፈርተው እንደሆነ ከልጆቹ ፊት ለማንበብ እሞክራለሁ። ኤርላይን አምባሳደርስ ኢንተርናሽናል የተባለው ድርጅት ከ ስድስት ሺህ በላይ ዓለም አቀፍ የአየር መንገድ ሰራተኞችን አሰልጥኗል። ከጾታ ንግድ አዘዋዋሪዎች የተረፉት ልጆች ወደ ቀድሞ ጤንነታቸው ለመመለስ ረጅም ጊዜ ወስድባቸዋል። ቨርጂኒያ እንደሚገኘው ዩዝ ፎር ቱሞሮ በተሰኘ የማገገሚያ መጠለያ ውስጥ ጥቂቶቹ እንዲቆዩም ይደረጋሉ። በመጠለያው ለመቆየት በወር 120 ዶላር ያስከፍላል። በዚህ መጠለያ ልጆቹ ትምህርታቸውን እንዲከታተሉ ከሌሎች በከባድ ችግር ውስጥ ካለፉ እኩዮቻቸው ጋር አብረው እንዲኖሩና ያሳለፉትን ፈተና እንዲወያዩ፣ አንዳቸው አንዳቸውን እንዲደግፉ ይደረጋል። የወለደኛ አባቴ ከመጠን በላይ የአደገኛ እጽ ተጠቅሞ ነው ህይወቱ ያለፈው ወላጅ እናቴንም ከዚያ በኋላ አግኝቻት አላውቅም። ሜጋን ኬሳር በተለያዩ ምክንያቶች ተጎድተው ወደ መጠለያው የመጡ ወጣቶችን ሕክምና በመስጠት ላይ ትገኛለች። አንድ ሰው በጣም ከባድ በሆነ ችግር ውስጥ ካለፈ ለሴቶች ስለ ችግሩ አብረን አሁን እንጸልይ ማለት የተለመደ ነው። ድርጅቱ ባለፈው ዓመት የህክምና ፕሮግራም ብቻ 37 በፆታ ንግድ ዝውውር ውስጥ ያለፉ አዳጊ ልጆችን ከህመማቸው እንዲያገግሙ ረድሷል። ይሄ የምንመገብበት ቦታ ነው። በዋሽንግተን ዲሲ ዋና ከተማ የሚገኝ የምክር አገልግሎት የሚሰጥበት ስፍራ ነው። ነገ መጥተሽ ልታይን ትችያለሽ። የፆታ ጥቃት የደረሰባቸው ተገደው ለፆታ ንግድ የተሸጡ አዳጊ ሴትም ሆነ ወንድ ልጆችን በፌስቡክ በቀጥታ በማነጋገር ወደ መጠለያው እንዲመጡ ለማሳመን ይሞክራሉ። አብዛኛዎቹ ከ11 እስከ 15 ዓመት ዕድሜ ላይ የሚገኙና በኢንስታግራም በፌስቡክና በስናፕቻት የቀጥታ ንግግርና በአካል በማግኘት ወደ መጠለያው የገቡ ናቸው። በዩናይትድ ስቴትስም የፆታ ንግድ ዝውውርን በተመለከተ በግልጽ ውይይት በስፋት አይደረግም። በዩናይትድ ስቴትስ የፆታ ንግድ ዝውውርን በተመለከተ በግልጽ ውይይት በስፋት አይደረግም፣ ይላል የፆታ ንግድ መከላከል ላይ የሚሰራው ቢል ወልፍ። በትምህርት ቤቶች በግልጽ እየተነጋገረን አይደለም። አብረን በምንመገብበት ሰዓትም ጉዳዩን አንስተን አንከራከርም። ዓለም አቀፉ የስራ ድርጅት እንደ አውሮፓውያን አቆጣጠር በ2016 ዓ ም ብቻ በዓለማችን ወደ አምስት ሚሊዮን የሚጠጉ ሰዎች ለፆታ ንግድ ዝውውር እንደተዳረጉ በጥናቱ አካቷል። የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል። ፌስቡክ አተቪ አማሪክ ላይ ተከተሉን። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜር ና መስታወት አድራጋው ነበር ከሞክቪል ያበረጋ መልካም ምሽት።